ወጣት ጅብሪል መሀመድ በአምቦ ከተማ ከጓደኞቹ ጋር በመሆን ስለሰሩት በኤሌክትሪክ የታገዘ የትንፈሳ አጋዥ መሳሪያ እንዲህ ይላል። ጥቅሙ ለኮሮና በሽተኛ ነው፣ ገና ኮሮና ለተያዘ ሰው አይሲሩ የሚባል አለ እዛ። ከዛ ደረጃ ከመድረሱ በፊት በዚህኛው መካኒካል ቬንትሌተር እንዲተነፍስ ያደርጋል። እና አይነት ቁሳቁሶችን ወይም ግባቶችን ነው የተጠቀምከው? እሱን የሰራው አምቦባ ጋ አለ። ኤር ፊልተር አለ፣ ኢንቨርተር የሚባል አለ። የልብ ምቱን እና የሳምባውን ምት በእሱኛው እኩል አድርጎ አስተካክሎ የሚያወጣልን ማለት እና፣ ኤር ፊልተር አለው። አሁን ከዚህ ከሰራሁት ከኦክሲጅን ኮንሰንትሬቱር ጋር ከእሱ ጋርም ተገናኝቶ ንጹህ ኦክሲጅንም ፔሸንቱ እንዲሰጥ ያደርጋል። ሁለተኛ ነገር ደግሞ ወደ ሳምባችን የሚገባው አየር ደረቅ አየር እንዳይሆን እርጥበት ጨመርኩበት። እርጥብ አየር ወደ ሳንባችን እንዲገባ እሱኛኑ ሲስተም አንድ ጋር ተጠቅም ያለው ማለት ነው። ወጣቱ የኦክሲጅን ማምረቻ ወይም በእንግሊዝኛ አጠራሩ ኦክሲጅን ኮንሰንትሬተር የሚባል መሳሪያን መስራታቸውን ተናግሯል። ኦክሲጅን ኮንሰንትሬተሩ ደግሞ ጥቅሙ ኦክሲጅን ያመርታል። በሲሊንደር ተሞልቶ የሚመጣውን ኦክሲጅን ያስቀራል። እዛው ፔሸንቱ ጋር ሆኖ ኦክሲጅን እያመረተ ለፔሸንቱ ይሰጣል ማለት ነው። ምንድን ነው ልዩ የሚያደርገው? ልዩ የሚያደርገው አሁን ሌላ ቦታም ኖርማሊ እንደፈጠራ ቆንጆ ነው። አይቻለውኝ። ቴሌቪዥን ላይም ኢንተርኔት ላይም አያለውኝ እና ሌላ ቦታ የተሰሩት እንዳየዋቸው እንትን የላቸውም ማለት ከአትሞስፌር ላይ ነው አየር እየወሰደ ለፔሸንቱ የሚሰጠው። እኔ ግን አሁን ከዚኛው ጋር ከኦክሲጂን ኮንሰንትሬቱ ጋር ፒውር ኦክሲጂን ነው የሚያመርተው ማለት ነው። እስከ 72 ፐርሰንት ማለት ነው ኦክሲጂን። ኖርማሊ አትሞስፌር ላይ ያለው ግን 12 ፐርሰንት ምናምን እና ሌሎች ጋዞች አሉ። ናይትሮጂን ምናምን የተባለው ሌሎች ጥቃቅን ጋዞች አሉ። እነሱን ነው እየወሰደ የሚያስተነፍሰው እና ይሄንኛው ከዚኛውም ጋር ንጹህ ኦክሲጂን ያስተነፍሳል። ሁለተኛ ደግሞ ለሳንባችን ላይ እንዳይከብደን እርጥባ አየር ነው የሚያስገባው። ከዛኛው ከአምቦ ባጉ የሚመጣውን አየር በዛ የውሃ ቋት አለ። በዛ በኩል አልፎ ነው የሚመጣው እና ለየት የሚያደርገው ያ ነገር ነው። መሳሪያዎቹን ለመስራት ብዙ ጊዜ እንዳልፈጀባቸው የሚናገረው ጅብሪል ወጣቱ ጊዜውን ለጥሩ ነገር ከዋለው ለማህበረሰቡ የሚጠቅሙ ተግባራትን ማከናወን ይችላል ብሏል። ያን ያህል እቃውን ለመስራት ያን ያህል ብዙ ውስብስብ ነገር ቀንም አልፈጀብኝም። ማለት ሶስት ቀን አራት ቀን ምናምን የፈጀብኝ እቃዎችን ኮሌክት አርጌ ለመስራት ማለት ነው። ያው አንዳንድ ጊዜ ያው የተለያዩ ቦታ ሄደ፣ ግን ያንን ነገር ለማሳየት ምናምን እሱ ነው ትንሽ ስራውን ለማምረት ብዙ ወርክሾፕ የተሟላ ስላለን ያን ያህል ለማምረት ችግር የለብኝም። እንደገና ደግሞ ይህን ከሰራሁት በኋላ ራሱ ብዙ ነገር አብዴት ያደረኳቸው ነገሮች አሉ ይሄ ብጨምረ ወይምትን ባረገው ብዬ ያልኳቸው ነገር አሉ እና ያው እንግዲህ እንደዚህ አይነት ችግር ሲመጣ ብቻ ሳይሆን ያው ኖርማሊ እኔ ጋር የሚሰሩ ልጆች አሉ በጣም ትልቅ ኤነርጂ አላቸው እና ብዙ ይህን ነገር ያጡ ብዙ ቦታ አሉ ማለት ብዙ ነገር መስራት የሚችሉ ወጣቶች ማለት ነው። ጊዜ ደግሞ የቴክኖሎጂ ነው። ኢንተርኔት ላይ የምንፈልገውን ነገር ሰርች ብናደረግ ማንኛውንም ነገር እናገኛለን እና ቀላል ነው ሁሉ ነገር ማለት ካሰብንባት لا، بزون لا، ብዙ ነገር መስራት ይችላል በጣም ብዙ لا، ወጣቱ ላይ ከጅብሪል ጋር በመሆን በዚህ ፈጠራ ስራ ላይ መሳተፉን የሚናገረው ታፈሰ ኡማ የሰሩት የትንፈሳ አጋዥ መሳሪያ ታማሚንም በድምጽ እንደማይረብሽ ይገልጻል። እኛ ወጣቶች ብዙ እድሉን አግኝተን መስራት የምንችል ስንሆን እዚህ ላይ የሰራ ናቸው። ሁለተኛው ደግሞ ኦክሲጅን ኮንሰንትሬተሩ በኮምፕሬሰርና ውስጡ ባሉት የተለያዩ ማቴሪያሎች አሉት። እነሱ ከነሱ በመጠቀም ንጹህ አየርን ታማሚው እንዲያገኝና በኦክሲጅን ሲሊንደር በኩል ስራውን ተክቶ የሚሰራ ሲሆን ለታማሚው ደግሞ አሁን እንደምታያቸው ከውጭ የሚመጡትም ትንሽ ሳውንድ ሬዝ ናቸው፣ እና በእነሱ በኩል ይሄ በጣም ምርጥ የሆነ እና ድምፅ አልባ የሆነ መሳሪያ ለታማሚ እንኳን የማይረብሽ ማለት ነው፣ እና እነሱን አምርተናል። የአምቦ ዩኒቨርሲቲ የባዮ ሜዲካል ክፍል ኃላፊ ኢንጂነር ቃል ኪዳን ገዛኝ የወጣቶቹ የፈጠራ ስራ ድካም እና መሳሪያውን ለመግዛት የሚወጣ ወጪን የሚቀንስ ነው ብለዋል። ማሽኑ ለምሳሌ ነበር ለፔሸንቱ ብዙ ጊዜ የሚሰጠውን ለምሳሌ ደግሞ ነው የሚሰጠው። ፕሬሩ አይታወቅም ምን ያህል እየሰጠ እንደሆነ በ ማለት ነው። ነገር ግን አሁን የተሰራው ማሽን ፕሬሩ አጀርት ማድረግ ትችላለ። የምትፈልገውን ያህል ይቀጥል። ደግሞ በእጅ አድካሚነትንም ይቀንሳል። ሁለተኛ ነገር ደግሞ ካለው ከመካኒካል ቨንትሌተር እጥረት አኳየው ፔሽንቱ በዚህ ሲስት የሚደረግ አይቲዩ ደረጃ የመድረስ እድሉ ይቀንሳል ማለት ነው። ይሄንን አየር በማግኘቱ ምክንያት ከፍተኛ ክትትል የሚደረግበት ክፍል ላይገባ ይችላል ላይገባ ይችላል ው በዚህ በኋላ ማለት ነው። እና ያለንንም የመካኒካል ቬንትሌተር እግረት ከበር ያደረግልናል ማለት ነው። ምክንያቱም ፔሽንቶቹን እዛ ደረጃ እንዳይደርሱ በዚህ ትሪት እናደርጋቸዋለን ማለት ነው። ይሄ ነው አንደኛው። ደግሞ ኦክሲጅን ኮንሰንትሬተር የሰራው አስፖስተር ያለውን ኤር ተቀብሎ ንጹን ኦክሲጅን ያወጣል ማለት ኦክሲጅን ሄዶ ከማስሞላት ከፕሮሰሱ አኳ የራሱ ማምረት መቻሉ አንድ ነገር ነው እና ገበያ ላይ ካለው ዋጋ ከሱታት ያለበት ዋጋ ቢያንስ ሲክስቲ ፐርሰንት ሪዲስ አርጓል ማለት ነው። አሲስት ማድረግ ልጁን፣ ለምሳሌ አሁን የሰራውን ነገር ፋይናንሻሊ ሰፖርት ማድረግ ኢኮኖሚ ለምሳሌ ማለት ነው ለልጁ ሰፖርቴሽን ቢደረግለት ከዚህ በላይም ደግሞ መስራት የሚችልበት ሁኔታዎች ቢመጣችለት መልካም ነው። ዩኒቨርሲቲ አክሰፕት ያደረጋል ብዬ ያስባለሁ። ወጣቶቹ የፈጠራ ስራቸውን በኢኖቬሽንና ቴክኖሎጂ ሚኒስቴር ለማስመዝገብ እንደሚያስቡም ገልጸዋል። ለአሜሪካ ድምጽ ናኮር መልካ ከአምቦ